ኢትዮጵያዊው የኦሎምፒክ ጀግና ምሩጽ ይፍጠር አርፏል። በመተንፈስ ችግር ታሞ የቆየው ምሩጽ ይፍጠር በስደት ይኖር በነበረበት በካናዳ በ72 ዓመቱ ያረፈው ባለፈው ሳምንት ሐሙስ ነው። የምሽቱ የስፖርት ዝግጅት ታላቁን አትሌት ይዘከራል። የአትሌቲክሱ ስፖርት ቤተሰብ በምሩፅ ይፍጠር ከዚህ ዓለም በሞት መለየት ዜና ማዘኑን አሁንም እየገለጸ ነው። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር አይኤኤኤፍ ከትላንት በስቲያ ቅዳሜ ባወጣው መግለጫ እንደ አውሮፓውያን ዘመን አቆጣጠር በ1980 ኦሎምፒክ ሁለት የወርቅ ሜዳሊያዎችን በተሸለመው ምሩፅ ይፍጠር ከዚህ ዓለም በሞት መለየት ዜና ማዘኑን ገልጿል። በብዙዎች እምነት ምሩፅ በመካከለኛ ርቀት ሩጫ ውድድሮች በዓለም ተወዳዳሪ ያልተገኘለት አትሌት መሆኑን ያስታወሰው ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በ72 ዓመት ዕድሜው ማረፉን ገልጿል። ምሩፅ በዓለም ደረጃ ከፍተኛ ዕውቅና ያገኘው የ40 ዓመት ጎል ማሳይ ያለ በ1980 የሞስኮ ኦሊምፒክ በአምስትና አስር ሺህ ተወዳድሮ በሁለቱም ርቀቶች የወርቅ ሜዳሊያዎችን ለሀገሩ ባስገኝበት ወቅት መሆኑንም መግለጫው አስታውሷል። በዚያ ውድድር ላይ ፍጥነቱን እየለዋወጠ መሮጡ ለድል እንዳበቃው ያስታወሰው ይኸው መግለጫ ይፍጠር ለሺፍተር ማለትም ይፍጠር ባለማርሹ የሚል የቅጽል ስም አትርፎለታል ብሏል። ሚሩጽ ይፍጠር በሞስኮ ኦሊምፒክ በሁለቱም አምስትና አስር ሺህ ሲሮጥ ቁልፍ ተቀናቃኞቹን ግራ ያጋባ የነበረው አንዴ ፍጥነቱን በመጨመር ሌላ ጊዜ በመቀነስ እንደነበርና እቅዱም እንደሠራለት መግለጫው አስታውሶ ማርሽ ቀያሪው ሯጭ ሊባል የቻለው በዚያ ታክቲኩ ምክንያት መሆኑን ዘርዝሯል። ከአሰልጣኞቼ ጋር በተነጋገርነው መሠረት በሁለቱም ውድድሮች ላይ ለፍጻሜ 300 ሜትሮች ሲቀሩ እንድፈተለክ ነበርና ልምምዴንም በዚያው መሠረት መቀጠሌ ረድቶኛል ሲል ምሩፅ ከዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ድረ ገጽ ጋር ከ12 ዓመታት በፊት ያደረገውን ቃለ ምልልስም መግለጫው አስታውሷል። ከውሳኔ ለመድረስ 300 ሜትር ትክክለኛው ስፍራ ነው። አልዘገየም፣ አልፈጠነም ብሏል ምሩፅ በዚያ ቃለ ምልልሱ። ምሩፅ ይፍጠር በኦሎምፒክ መወዳደር የጀመረው ከሞስኩ ስምንት ዓመት ቀደም ብሎ በ1972 ሚዩኒክ ጀርመን ላይ ነው። በዚያም በ10 ሺህ ተሳትፎ ሦስተኛ በመውጣት የነሐስ ሜዳሊያ አግኝቷል። በአምስት ሺህ መሮጥ ነበረበት ግን ዘግቶ መጥቷል ተባለና ተሰረዘ። በ1976ቱ የሞንትሪያል ኦሎምፒክ ግን ኢትዮጵያ ባለመሳተፏ መወዳደር ሳይችል ቀረ። በመሐሉ ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር በዱስልዶርፍ ጀርመንና ሞንትሪዮል ካናዳ በ1977 እና 79 መሆኑ ነው የዓለም ዋንጫ ውድድሮች በሁለቱም በአምስትና አስር ሺህ የወርቁም ሜዳሊያ ወስዷል። የምሩፅ ይፍጠር ስኬታማ ድሎች በርካታ የኢትዮጵያ አትሌቶችን እንዳነቃቃ ይነገራል። ዝነኛው አትሌት ኃይሌ ገብረ ሥላሴ ሩጫ የጀመረው ምሩጽ በሞስኮ ኦሊምፒክ ያስመዘገበውን ታሪክ ከሰማ በኋላ እንደሆነ ይናገራል። ምስክርነቱንም ሰጥቷል። ኃይሌ ከአሶሲየትድ ፕሬስ የዜና ወኪል ጋር ባለፈው ሳምንት ባደረገው ቃለ ምልልስ እርሱን መምሰል ፈለግሁ፣ እኔ ዛሬ ከዚህ ደረጃ የደረስኩት የእርሱን ፈለግ በመከተሌ ነው ብሏል። ምሩጽ ይፍጠር ጡረታ ከወጣ በኋላ በስፖርቱ ዓለም ቆይቶ በኢትዮጵያና እንደ አውሮፓውያን ዘመን አቆጣጠር ከ1998 ጀምሮ በስደት በኖረበት በካናዳ የሚገኙ አትሌቶችን በማሰልጠንና ምክር በመስጠት ቆይቷል። አራት ልጆችን አፍርቷል። ወደ አዲስ አበባ ልውሰዳችሁና የምሩ ጽፍጠር ዜና እረፍት ከተሰማ በኋላ ኢትዮጵያ ስላለ ሁኔታ ከተባባሪ አዘጋጅ ገዛኸኝ ጽዮን መስቀል እንስማ። መቀጠል ትችላለህ ገዛኸኝ። የዚህ የደማቅ ታሪክ ባለቤት የሆነው ሻምበል ምሩ ጽፍጠር ዜና እረፍት ከተሰማበት ካለፈው ዓርብ ማለዳ ጀምረው ተመላው ኢትዮጵያ ማለትም ከክልሎች የሀዘን መግለጫዎች ተላልፈዋል። የኢትዮጵያ ፕሪሚየር ሊግ ሰባተኛ ሳምንት በአዲስ አበባና በክልል ከተሞች ጨዋታዎቹ ከመጀመሪያቸው አስቀድሞ የሻምበል ምሩጽ ቀደምት ታላላቅ ድሎች በአጭር ባጭሩ እየተነገሩለት በሁሉም ስፍራ በአንድ ደቂቃ የህሊና ጸሎት እንዲታሰብ ተደርጓል። በሌሎች ውድድሮችና ስፖርት ነክ ስብሰባዎችም የታሪክ ሰሪው ምሩጽ በህሊና ጸሎት ታስቧል። የኢትዮጵያ ወጣቶችና ስፖርት ሚኒስቴር የኢትዮጵያ አትሌቲክስ ፌዴሬሽንና ከብሔራዊ ኦሎምፒክ ኮሚቴው የተወጣጣ ቡድን ተቋቁሞ በሻምበል ምሩጽ አስከሬን አቀባበልና የቀብር ስነ ስርአቱን በክብር እንዲሸኝ በዝግጅት ላይ መሆኑን ታውቋል። በአሁኑ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት የሆነው አትሌት ኃይሌ ገብረ ስላሴ ከሌሎች የስራ ባልደረቦቹ ጋር የሻምበል ምሩጽን የክብር ቀብር ስርዓት የተሳካ ለማድረግ እንደሚሰሩም ገልጿል። በሀያኛው የሞስኮ ኦሎምፒክ የዛሬ ሰላሳ ስድስት ዓመት መሆኑ ነው። ሻምበል ምሩጽ ይፍጠር በአምስትና አስር ሺህ ሜትር ያስመዘገበውን ውጤት በሬዲዮ እያዳመጠ የነበረው ኃይሌ የሰባት አመት ልጅ እንደነበር ገልጾ እሱም እንደ ምሩጽ ሯጭ ሆኖ የሀገር ስም ለማስጠራት ስሜቱ የተቀሰቀሰበት በዚያን ወቅት መነሻው የምሩጽ ድል መሆኑን ኃይሌ አስታውሷል። ከምሩጽ ጋር ሀገር ወክለው የተወዳደሩ የእድሜ ኩኞቹ በአሁኑ ጊዜ በአሰልጣኝነት የሚገኙ እንደ ሻምበል ቶሎታ ቆፍቱ፣ ሻምበል ሸቱ ቱራ እና ሻምበል ዮሐንስ መሐመድ እንዲሁም ሌሎች ወጣት አትሌቶች ሳምንቱን በየመገናኛ ብዙሀኑ በምሩጽ ሞት የተሰማቸውን ጥልቅ ሐዘን ሲገልጹ ተሰምቷል። ነገ በካናዳ በኦርቶዶክስ ቤተ ክርስቲያን ፍትሀተ ጸሎት እንደሚደረግለትና በሳምንቱ መጨረሻም የምሩጽ አስክሬን ወደዚህ ወደ ሀገር ቤት እንደሚሸኝ ከኢትዮጵያ አትሌቲክስ ፌዴሬሽን ለመረዳት ችያለሁ። የሆነው በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛይን ጽዮን መስቀል ነበር። ከአዲስ አበባ ወደ ለንደን ሄደን አበቃለሁ። አቶ አለባቸው ደሳለኝ ይባላሉ። እራሳቸውን አስተዋውቀው ከምሩጽ ጋር እንዴት እንደሚተዋወቁና ስለ እርሱ ያላቸውን አስተያየት ያጋሩናል። አቶ አለባቸው በጣም አመሰግናለሁ ስለ ተሰጠኝ እድል። አቶ ሰለሞን አትሌት ምሩጽ ይፍጠር በኢትዮጵያ ታሪክ ውስጥ ታላቅ ቦታ ያለው ሰው ነበረ። በተለይ በሩጫው ዓለም ከናበበ ቢቂላ ከነማሞ ወልዴ በኋላ አረንጓዴው ጎርፍ እየተባሉ በቡድን ከሚጠሩት የኢትዮጵያ አትሌቶች ለብቻው የቅጽል ስም የተሰጠው ማርሽ ቀያሪ ምሩጽ በመባል የዓለም ጋዜጠኞች ሁሉ ላንቃቸው እስኪ ስጠቅ ድረስ የጮሁለት ታላቅ አትሌት ነው። እኔም እንደ አንድ ኢትዮጵያዊ በተለይም በአትሌቲክሱ ፍቅር የተማረኩ ስለሆነ በነ አበበ ቢቂላ አሯሯጥና በነ ምሩጽ፣ በነ ማሞ ወልዴ በኋላም በመጡት አትሌቶች ገናና በሆነ ስም ባላቸው በጣም ስለምማረክ ሙያም ደግሞ የፎቶግራፍ ጋዜጠኛ በመሆን በተለያዩ የአትሌቲክስ መንደሮች ላይ ስለምገኝ በተለይ ለኢትዮጵያ አትሌት ይህን የመሰለ የሀገር መኩሪያ እንግዲህ ታላቅ አትሌት ህይወቱ ያለፈው ደግሞ በስደት ላይ በመሆኑ ለመላው ኢትዮጵያውያኖች ሌላ ተጨማሪ ታላቅ ሀዘን ነው። ለመጨረሻ ጊዜ ያገኘሁት ለንደን ኦሎምፒክ ለማየት እዚህ ለንደን በተገኘ ጊዜ ነው። እኔም ለትውልድ እንዲተላለፍ ህይወት ታሪኩን በቪዲዮ ቀርጬው ስለነበረ ከትናንት ጀምሮ በዩትዩብ ለቅቄዋለሁ። መላው ኢትዮጵያዊ በሙሉ ሊያዩ የሚገባ አሳዛኝ ታሪክ ያለው ታላቅ አትሌት ነው። በእውነት ጥልቅ የሆነ ሀዘን ነው የተሰማኝ። የእሱ መሞት ኢትዮጵያ አንድ ታላቅ ታላቅ ታላቅ የሆነ በአትሌቲክስ፣ በዓለም አትሌቲክስ መንደር የጠፋ ሰው ማለት ይቻላል። ምሩጽ ይፍጠር። አመሰግናለሁ አቶ አለባቸው ደሳሌን ከለንደን። አድማጮች፣ ስለ ኢትዮጵያዊው የኦሎምፒክ ጀግና ስለ ምሩጽ ይፍጠር ታሪክ በዚህች አጭር የስፖርት ፕሮግራም ዘርዝሮ ማብቃት አይቻልም። አጋጣሚውን ባገኘን ጊዜ እንመለስበታለን። በተረፈ ነፍሱን ይማርልን፣ ለቤተሰቡ መጽናናቱን ይሰጥልን ዘንድ እንመኛለን። በዚሁ አበቃለሁ።